መጽሐፈ ነገሥት ቀዳማዊ ምዕራፍ አስራ ስድስት የእግዚአብሔርም ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ እኔ ከመሬት አስነስቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ አንተ ግን በኢዮርብዓም መንገድ ሄደሃል በኀጢአታቸውም ያስቈጡኝ ዘንድ ሕዝቤን እስራኤልን አስትሃቸዋል ስለዚህም እነሆ በአሶንና ቤቱን ፈጽሜ ጠርጋለሁ። ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ። ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል፣ በሜዳውም የሚሞተውን የሰማይ ወፎች ይበሉታል። የቀረውም የባኦስ ነገር ሥራውና ጭከናው በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባኦስም ከአባቶቹ ጋር አንቀላፋ፣ በቴርሳም ተቀበረ። ልጁም ኤላ በፈንታው ነገሠ። በእጁም ሥራ ያስቈጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱንም ስለ ገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ እዩ መጣ። በይሁዳም ንጉሥ በዓሣ በሀያ ስድስተኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ ሁለት ዓመት ነገሠ። የእኩሌቶቹም ሰረገሎች አለቃ ዘምሪ ተማማለበት ኤላም በቴርሳ ነበር። በቴርሳም በነበረው በቤት አሽከሮች አለቃ በኦሳ ቤት ይሰክር ነበር። በይሁዳም ንጉሥ በዓሣ በሀያ ሰባተኛው ዓመት ዘምሪ ገብቶ መታው ገደለውም፣ በፈንታውም ነገሠ። ንጉሱም በሆነ ጊዜ በዙፋኑም በተቀመጠ ጊዜ የባኦስን ቤት ሁሉ መታ። ከዘመዶችና ከወዳጆቹ ሁሉ አንድ ወንድ ስንኳ አልቀረም። ባኦስና ልጁ ኤላ ስለ ሠሩት ኀጢአት ሁሉ በምናምንቴም ሥራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ስለ አሳቱበት ኀጢአት በነቢዩ በኢዩ እጅ በባኦስ ላይ እንደ ተነገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ ጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉሥ በአሳ በሀያ ሰባተኛው ዓመት ዘምሪ በቴርሳ ሰባት ቀን ነገሠ። ሕዝቡም በፍልስጤም አገር የነበረው ገባቶንን ከበው ነበር። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመፀ፣ ንጉሡንም እንደ ገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃ ዘንበሪን አነገሱ። ዘንበሪም ከእርሱም ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደ ተያዘች ባየ ጊዜ ወደ ንጉሡ ቤት ግንብ ውስጥ ገባ፣ የንጉሡንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኀጢአት እስራኤልንም ስላሳተበት ኀጢአት በእግዚአብሔር ፊት ክፉ አድርጎአልና በኢዮርብዓምም መንገድ ሄዶአልና ሞተ። የቀረውም የዘምሪ ነገር ያደረገውም ዐመፅ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ ታምኒን ያነግሡት ዘንድ ተከተለው፣ እኩሌታውም ዘንብሪን ተከተለ። ዘንብሪን የተከተለ ሕዝብ የጎናትን ልጅ ታምኒን በተከተለ ሕዝብ ላይ በረታ። ታምኒም ሞተ ዘንብሪም ነገሠ። በይሁዳ ንጉሥ በዓሣ በሠላሳ አንደኛው ዓመት ዘንብሪ በእስራኤል ላይ ዐሥራ ሁለት ዓመት ነገሠ። በቴርሳም ስድስት ዓመት ነገሠ። ከሳምርም በሁለት መክሊት ብር የሰምሪያን ተራራ ገዛ። በተራራውም ላይ ሠራ። የሠራውንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ። ከእርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ባሳተበት ኀጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሠራውም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ በሰማርያም ተቀበረ። ልጁም አክዓብ በፈንታው ነገሠ። በይሁዳም ንጉሥ በአሳ በሠላሳ ስምንተኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሠ። የዘንበሪም ልጅ አክዓብ በእስራኤል ላይ በሰማርያ ሀያ ሁለት ዓመት ነገሠ። የዘንበሪም ልጅ አክዓብ ከእርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኀጢአት መሄድ ታናሽ ነገር መሰለው። የሲዶናውያንንም ንጉሥ የኤት በዓልን ልጅ ኤልዛቤልን አገባ። ሄዶም በዓልን አመለከ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ አቆመ። አክዓብም የማምለኪያ ዐጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቈጣውን ነገር አበዛ። በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደ ተነገረው እንደ እግዚአብሔር ቃል በበኩር ልጁ በአቢሮን መሠረቷን አደረገ፣ በታናሹ ልጁም በሰጉብ በሮቿን አቆመ።